ጋቢና ቪኤ ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች፣ እንደምናመሻችሁ። በዛሬው የጋቢና ጉዞ ሴት ተማሪዎችን ወደ ሳይንስ ቴክኖሎጂ፣ ምህንድስናና የሂሳብ ትምህርት ዘርፎች ለመሳብና ለማነቃቃት በማሰብ የአሜሪካ ኤምባሲ የጀመረውን ስራ እንቃኛለን። ከኮምፒውተር ጋር ልዩ የሆነ ተስጦ እንዲኖረኝ እንዲሁም ፍላጎትም እንዲኖረኝ አድርጎኛል። ሌላው ደግሞ በጣም ጥሩ ጥሩ ጓደኞችን አግኝቻለሁ ከህይወት ልምድ ጭምር በዩኒቨርሲቲዎች ደግሞ የሴት ልጆች መብትና ገቢን ለማሻሻል በተማሪዎች የተጀመረ ጥረትንም የጋቢና እንግዳችን ሄዋን ሰለሞን ታብራራልናለች። ጠረጴዛ እናወጣ እና በየሳምንቱ ከአዲስ አበባ ዩኒቨርሲቲ ማህበረሰብ ጋር የተለያዩ ጉዳዮችን በማንሳት ትንንሽ የሚመስሉ ግን ትልልቅ ተጽዕኖ ሊያመጡ የሚችሉ ጉዳዮችን እያነሳን እንወያያለን። በመቀጠል ወደ እስር ቤት እናመራለን። የቀድሞ አንድነት ፓርቲ አመራር አባል አቶ ዳንኤል ሺበሺ እና ጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ በ50 ሺ ብር ዋስትና ከእስር ተለቀዋል። የወጣቶቹ የእስር ቆይታ እንዴት ነበር? ሰው ብዛት አለ ነው አይመችም። ያም ደግሞ ለጤና ችግር ያጋልጣል ሚመስለኝ። አፍንጫ ጨረሻውን ማሽተት እንኳን አይችልም። በ ያሉ ፖሊስ አባላት ባሉበት ነበረ። ይዞኝ የሄደ ደህንነት የደበደበኝ በዚህ ምክንያት አሁን ድራ ጆሮዬን ነው ውስጥ ጠንብሩ ተበጥጠዋል። ያው በሀቅም የተደጋገጠ ነገር ነው። በሌላ ዜና በሊባኖስ የሚኖሩ ኢትዮጵያውያን የስራ መብቶቻቸው ካለመከበር ጋር በተያያዘ የሚደርሱባቸውን የአካላዊና አእምሯዊ ጥቃቶች እንደዚሁም አንዳንዶቹ ደግሞ ለወንጀል እንዲበቁ ያደረጉ ምክንያቶች ዙሪያ ተወያይተዋል። በመጀመሪያ ደረጃ ችግሩ በሕገወጥ መንገድ ልጆች ስለሚመጡ አንደኛ ቆንስላ ጀኔራል አያውቃቸውም። ክራይሲስ ብቻ ነው ማኔጅ የሚያደርገው። ታሞ ሲመጡ ያመጧቸው ልጆች ኃላፊነት መውሰድ ሲያቅታቸው እና በራችን ላይ አምጥቶ ሲወረውሯቸው፣ ሆስፒታል ላይ እየተዋቸው በገንዘብ መክፈል ሲያቅታቸው እንደዚህ ብዙ ነገሮች አሉ። በቤይሩት የኢትዮጵያ ቆንስላ ጽህፈት ቤት ኃላፊ አምባሳደር ሀሊማ መሐመድ ሁኔታውን ያብራሩልናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናው ተመልሰናል። ሰሜን ኮሪያ የዩናይትድ ስቴትስ የፓስፊክ ግዛት በሆነው ጓም ላይ የሚሳይል ጥቃት ለመክፈት በጥንቃቄ እየመረመርኩ ነው ስትል ዛሬ በመናገሯ በዩናይትድ ስቴትስ እና በሰሜን ኮሪያ መካከል ወታደራዊ ግጭት ሊነሳ ይችላል የሚለው ስጋት መባባሱን ቀጥሏል። ሰሜን ኮሪያ ይህን ምላሽ የሰጠችው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ ላይ የሚሰነዘር ማንኛውም አይነት ዛቻ የእሳትና የቁጣ ምላሽ ያገኛል የሚል ዛቻ ካሰሙ ከሰዓታት በኋላ ነው። የዩናይትድ ስቴትስ ያ ላይ የተወሰነ ጥቃት እንኳ ብትከፍት ወደ ሰፊ የኑክሌር ጦርነት ሊያመራ የሚችል አደገኛ አጸፋ ምላሽ ሊያስከትል ይችላል ይላል። ስጋት መኖሩንም ይሰማል። በየቀኑ ከአንድ መቶ በላይ አሜሪካውያንን እየገደለ ያለውን የከባድ ህመም ማስታገሻ ኦፔድ መድኃኒቶችን ያለ አግባብ የመጠቀም ወረርሽኝ ጥቅስ ታግለን ከማሸነፍ በስተቀር ሌላ አማራጭ የለንም ሲሉ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ተናገሩ። በዛሬው ዕለት ከፓሪስ ከተማ ወጣ ብላ ከምትገኝ ስፍራ የነበሩ የፈረንሳይ ወታደሮችን ሆን ብሎ በተሽከርካሪ ለመጨፍለቅ የሞከረ አንድ ግለሰብ የፈረንሳይ ፖሊስ ተኩሶ በቁጥጥር ስር መዋሉን ባለስልጣናት አስታወቁ። ስድስት ሰዎች የቆሰሉበት ይህ ጥቃት የተፈጸመው ወታደሮቹ በሉዊስ ፔሬት ከሚገኘው የጦር ሰፈራቸው ወጥተው ለቅኝት ስራ በመሰማራት ላይ ሳሉ ነው። ተጠርጣሪው ሰሜናዊ ፓሪስ ጥቃቱን ለመፈጸም ከተጠቀመባት ተሽከርካሪ ውስጥ ሳለ መያዙን ማንነታቸው እንዳ እንደማይገለጥ የጠየቁ ምንጮች ተናግረዋል። ኬንያውያን ትናንት ያካሄዱትን የምርጫ ውጤት እንደማይቀበሉ ዋናው የተቃዋሚ መሪና የፕሬዚዳንት እጩ ተወዳዳሪ ራይላ ኦዲንጋ ጥሪ ያሰሙ። ከተሰጠው ድምፅ 96 ከመቶ የተቆጠረ ሲሆን ስልጣን ላይ ያሉት ፕሬዚዳንት ኡሁሩ ኬንያታ 54 ለ45 በሆነ ልዩነት እየመሩ መሆናቸው ተዘግቧል። በሌላ በኩል ደግሞ ከምርጫው ጋር በተያያዘ ፖሊስ አላስፈላጊ የሆነ ኃይል እንዳይጠቀም ዓለም አቀፍ የሰብአዊ መብት ተሟጋጅ ቡድን አምነስቲ ኢንተርናሽናል አሳስቧል። ዜናው አበቃ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ሴት ተማሪዎችን ወደ ሳይንስ፣ ቴክኖሎጂ እንደዚሁም ምህንድስናና የሂሳብ ትምህርት ዘርፎች ለመሳብና ለማነቃቃት በማሰብ የተጀመረው የአሜሪካ ኤምባሲ ፕሮጀክት ከፍተኛ ውጤት እያመጣ መሆኑን ተሳታፊዎቹ ወጣቶች ተናግረዋል። የኮምፒውተርና የሕይወት ክህሎት እንደዚሁም መሰል ስልጠናዎችን ባካተተው በዚሁ ፕሮጀክት ተሳታፊ የሆኑ ሰልጣኞች የአዲስ አበባዎቹ በትናንትናው ዕለት ተመርቀዋል። ከተመራቂዎቹ አንዳንዶቹን ያነጋገረው እስክንድር ፍሬው ተከታዩን ልኳል። ኢየሩሳሌም የአስረኛ ክፍል ፈተና ወስደው የተሻለ ውጤት ካመጡት ውስጥ ፍላጎቱ ኖሯቸው ያመለከቱት ከእነዚህ ውስጥም የተመረጡት ናቸው። የኮምፒውተር ክህሎትና ሌሎች መሰል ስልጠናዎች የተካተቱበት የስድስት ወር ፕሮግራም የስልጠናው አካል ነበር። ሁለት መቶ ሴት ተማሪዎች በአዲስ አበባ፣ በድሬዳዋ፣ በመቀሌ፣ በጅማና ና በባህር ዳር በዚህ ፕሮግራም ተሳትፈዋል። የአዲስ አበባዎቹ ተማሪዎችም ናቸው ትናንት የተመረቁት። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ስልጠናውን ያዘጋጀው ደግሞ ሴት ተማሪዎችን ወደ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና የሂሳብ ትምህርት ዘርፎች ለመሳብ እንደሚያግዝ በማሰብ ነው። ከተጠቀሱት ዘርፎች አንጻር ደግሞ መሞላት ያለበት ክፍተት እንዳለ ነው አዲስ የተሾሙት የኤምባሲው ጉዳይ ፈጻሚ ትሮይ ፊትረር የሚናገሩት ለረጅም ጊዜ በሳይንስ፣ በቴክኖሎጂ፣ በምህንድስናና በሂሳብ ዘርፎች የሴቶች ተሳትፎ ያነሰ ነበር። ምክንያቱም እነሱ የእነዚህ የትምህርት ዘርፎችን የመረዳት ችሎታ ስለሌላቸው አይደለም፣ ማንም ስላላበረታታቸው ነው። እነዚህ ሰልጣኝ ሴቶች በትምህርት ቤቶቻቸው አዎንታዊ መልእክት የሚያደርሱ፣ በሕይወታቸው ውስጥም ሌሎችን የሚያነቃቁ ይሆናሉ። ከዚህ አንጻር ሲታይ ፕሮጀክቱ በሰፊው ተሳክቷል። ተሳታፊ ተማሪዎቹም ስልጠናው እንደጠቀማቸውና አስፈላጊም እንደሆነ ይናገራሉ። ከቦሌ የመሰናዶ ትምህርት ቤት የመጣችው ረቂቅ ታደሰ ከነዚህ አንዷ ናት። እድሉን እንዴት እንዳገኘች በመግለጽ ትጀምራለች። እድሉን ያገኘሁት አስሪያ ክፍል ማትሪክ ባመጣት ውጤት ነው እና ለሴቶች ልዩ ተሳትፎ ስለተደረገ በነጥቤ ምክንያት አግኝቻለሁ። እድሉ ስንት ነበር ያመጣሽው? እና ስንት ተላካችሁ ከእናንተ ትሮፌ ልትወዳደሩ? ከዛ ስንት አለፋችሁ? ሶስት ፖይንት ኤት ነው ነጥብ ስምንት ሰቃይ ነበረች ማለት ነው አዎ ማለት ይቻላል ከትምህርት ቤታችን አስር ተማሪዎች ነበር የተወዳደርነው እና አምስታችን አልፈናል አምስታችሁ የተሻለ ውጤት ያላችሁ ናችሁ ያለፋችሁት ወይስ ሌላ መስፈርትም አለ አይ ሌላ መስፈርት አለ እዚህ መጠን አስራችንም ሁላችንም የተመረጥነው ተፈትነናል የፕሮጀክቱን የራሱን ፈተና እና እሱን ያለፍነው ነው አምስት ነን ከአስራችን ውስጥ ማለት ነው ከስድስት ወር በፊት እና አሁን አንቺ አሁን የተሻለ ደረጃ ላይ ነው ያለሽ፣ ራስሽን ስታዩ ስትገመግሚው እንኳንም የዚህ ፕሮጀክት ተሳታፊ የሆንኩ የሚያስብሎች ነገሮች አሉ። በጣም አሉ ብዙ ናቸው። ለምሳሌ ያህል ኮዲንግ በጣም ተምሬያለሁ። ኮዲንግ ሲባል በአማርኛ አድርግልኝ ማለትም እንዴት ዌብሳይቶችን እንደማድረጋዎችን እንዴት ነው እንደምታደራጁ እነሱንና ከኮምፒውተር ጋር ልዩ የሆነ ተስጦ እንዲኖረኝ እንደውም ፍላጎትም እንዲኖረኝ አድርጎኛል። ሌላው ደግሞ በጣም ጥሩ ጥሩ ጓደኞችን አግኝቻለሁ ከህይወት ልምድ ጭምር እና በጣም ጥሩ ፕሮጀክት ነበረ። ስምሽን ማን ልበል? አንቺን ከየት ትምህርት ቤት ነው የመጣሽው? ማራማይት ሙላ ትባላለሁ። ከቦሌ መሰናዶ ትምህርት ቤት ነው የመጣሁት። ስንት ነው የመጣሽው አንቺ? በአስረኛ ክፍል ፈተና መልቀቂያ ፈተና የአስረኛ ክፍል ውጤት ሶስት ነጥብ ሰባት ነው። አንቺም ሌላ ሰቃይ ተማሪ ነሽ ማለት ነው? አዎ፣ የአስረኛ ክፍል ውጤታችሁ እንደዛ የሆነ ተብሎ ገባል። ከዛ ተፈትነን ካለፍን በኋላ እዚህ መተን ተፈተነንና ከዛ ውስጥ አልፌን የገባሁት ማለት ነው። አሁን አንዳንድ ሰው ምን ሊል ይችላል? ኮምፒውተር በየቦታው ትምህርት ይሰጣል። አሁን እዚህ በመግባት ከመግባታችሁ የተለየ ነገር ታገኛላችሁ? ሆይ ብሎ ሊጠይቅ ይችላል። ምንድን ነው የተለየ ነገር ያለው? እሺ ኮምፒውተር ትምህርት ብቻ አይደለም እዚህ የምንማረው። አንደኛ ጓደኞቻችን ናቸው፣ እንተዋወቃለን። ስለዚህ በደንብ እንማራለን። አስተማሪዎቻችንም ጥሩ ናቸው። ከዛ በተጨማሪ ደግሞ የህይወት ላይፍ ስኪል ብለውም ሌላ ያስተማሩ ነገር አለና እኛ ተጓዳኝ ትምህርቶች በጣም ጠቅሙናል ብዬ ገምታለሁ። እሱ በጣም ተጠቅምንበታል። ለምን ሴቶች ብቻ ብለው የሚጠይቁም አሉ። ለምሳሌ በትክክል ስታዩት እናንተ ሴቶች ከዚህ የራቁ ናቸው። እንደዚህ አይነት ትምህርቶችን እያገኙ አይደለም። ሴቶችን መርጦ ብቻ መርጦ እንደዚህ አይነት ፍቅር እንዲኖራቸው ለሳይንስ፣ ለኮምፒውተር፣ ለኢንጂነሪንግ፣ ለተዛማጅ ትምህርቶች ፍቅር እንዲኖራቸው የማድረግ የአሜሪካ ኤምባሲ ፕሮጀክት አካል ነው ይሄ እንግዲህ። እና ለምን ሴቶች ብቻ ብትባያቸው ምት እስከ ዛሬ ድረስ ብዙ ሴቶችን ስናይ እንደዚህ አይነት ትምህርት ውስጥ ተሳታፊ ሲሆኑ አላየንም። ብዙ ጊዜ ወንዶች ናቸው። ስለዚህ የወንዶች ዘርፎች ናቸው። አዎ እንደዛ ተብሎ ነው የሚገመተው። አሁን ግን አሜሪካ ኤምባሲ ይህን ችግር እየቀረፈ ይመስለኛል ና ለሴቶች መሆኑ ጥሩ ነው። ሴቶችም ወደዚህ እንዲገቡ ያደርጋቸዋል ብዬ አምናለኝ። ከወንዲራር ትምህርት ቤት የመጣችው ፋሲካ ተስፋይም ተመሳሳይ ሀሳብ አንጸባርቃለች። ይበልጥ ውጤታማ መሆን ምን ማለት እንደሆነ አሳይቶኛል። ና ይበልጥ ደግሞ ሴት ልጁና ውጤታማ ስትሆን የተሻለ ነገር አለና ያ ደግሞ ልዩ ስሜት አለው። ይሄ ስለዚህ በአንድ ዘርፍ ብቻ ሳይሆን በአጠቃላይ እንደ ሴትም ስኬታማ እንድትሆኝ አበረታቶሻል። ለዛን እያለሽኛለሽ ይበልጥ ጠንካራ እንድሆን አድርጎኛል። ይበልጥና ደግሞ የተሻለ ነገር እንድሰራ ወደፊቴን የአማራ እንዳደርግ ረድቶኛል። አምና በዚህ ፕሮግራም የተሳተፉ ሴት ተማሪዎችም በዘንድሮ የአስራ ሁለተኛ ክፍል ቆይታቸው የተሻለ ውጤት እንዳስገኘላቸው ይናገራሉ ዊል ይጠና ከነዚህ መካከል ትጠቀሳለች። በጣም ኢፌክቲቭ ነው እንደነገርኩ እንደ ሳብጀክት ስናይ አይሲቲ ትምህርት ላይ በጣም አሪፍ ነኝ። በፊት ቤዙም አልነበረኝም። አሁን ላይ ስናየው ግን በጣም ትወስዳላችሁ? እንደዛ አሁን ትወስጃለች? ይሰጣል። አይሲቲ አዎ፣ ሁሉም ትምህርት ቤቶች አይሲቲን ይሰጣል። እና በጣም አሪፍ አድርጎልናል። እዛ የምንሰራቸው ስራዎች በጣም እንትን ነው በቃ፣ እዚህ ብዙ ከባባድ ነገር ስለምንማር እዛ ለኛ በጣም ነገሮች ቀላል ናቸው። እንደገና ደግሞ ብዙ ጊዜ ከአይተ ከሆነ ገቨርንመንት ስኩል ላይ የመንግስት ርፌ ይታል ከትምህርት አካዳሚ ከሚሰጠን ኤግዛም በተጨማሪ ፕሬዘንቴሽን ምናም በሚሰጥ ጊዜ የሚያዙ ማርኮች አሉ። ከበባድ ማርኮች ማለት ነው። እነዛን እኛ በብቃት ነው የምንወጣው። ይሄ ራሱ ላለን ውጤት አሪፍ ነው የሚሆነልን ማለት ነው እና በዚህ ምክንያት የደረጃ ተማሪ እንድንሆን አድርጎናል። እግዚአብሔር ይመስገን። በጥሩ ውጤትም ወደ ዩኒቨርሲቲ እንድናልፍ አድርጎናል ማለት ነው። ምደባ ገና ነው፣ ግን አሪፍ ነው። አራት ዘጠና ነው ያመጣሁት ማለት፣ እንደ ሶሻል ተማሪ አሪፍ ነው። በአርባ ተማሪዎች ጀምሮ ቁጥሩን ሁለት መቶ ያደረሰው የአሜሪካ ኤምባሲ ፕሮግራሙ ከዚህም እንደሚሰፋ በርካቶችንም ተጠቃሚ እንደሚያደርግ ተስፋ አድርጓል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው በከፍተኛ የትምህርት ተቋማት የሴት ልጆች መብትና መሰረታዊ ፍላጎቶቻቸው እንዲሟሉ ከሚሰሩ ቡድኖች የየሎ ሙቭመንት በጎ ፈቃደኛ ተማሪዎች እንቅስቃሴ ይገኝበታል። በዩናይትድ ስቴትስ ለስድስት ሳምንታት በማንዴላ ዋሽንግተን መርሃ ግብር ለመሳተፍ የመጣችውን ሄዋን ሰሎሞንን ስራቸውና የአሜሪካ ቆይታና ልምዷን ታካፍለናለች። ስሜ ሄዋን ሰለሞን አርአያ እባላለሁ። የመጣሁት ከኢትዮጵያ ከአዲስ አበባ ነው። እዚህ በነበርኩበት ጊዜ የመማርበት ዩኒቨርሲቲ ብሪጅ ዋተር ስቴት ዩኒቨርሲቲ ይባላል። ቦስተን አካባቢ ላይ ያለ ዩኒቨርሲቲ ነው። ኢትዮጵያ ውስጥ ከጾታዊ ኩልነት ጋር በተያያዘ ጾታዊ ጥቃትን ለማስወገድ የግንዛቤ የማስጨበጥ ስራዎችን እሰራለሁኝ። በተለይም ደግሞ አዲስ አበባ ዩኒቨርሲቲ ውስጥ ካሉ ማህበረሰቦች ጋር የተለያዩ ውይይቶችን በማድረግ እነኝን ጉዳዮች እንዴት አድርገን መፍታት እንችላለን የሚለውን ነገር እንወያያለን። ለምሳሌ በየሳምንቱ ከቡድኔ ጋር አብሬ በመሆን ጠረጴዛ እናወጣና በየሳምንቱ ከአዲስ አበባ ዩኒቨርሲቲ ማህበረሰብ ጋር የተለያዩ ጉዳዮችን በማንሳት ትንንሽ የሚመስሉ ግን ትልልቅ ተጽዕኖ ሊያመጡ የሚችሉ ጉዳዮችን እያነሳን እንወያያለን። ይህንን በማድረግ አዲስ አበባ ዩኒቨርሲቲ እንደሚታወቀው የተለያዩ ሰዎች ከተለያየ ማህበረሰብ፣ ከተለያየ ቋንቋ፣ ከተለያየ ባህል፣ ከተለያየ እምነት የሚመጡ ሰዎች ስለሆኑ አንድ ሰው ላይ ተጽዕኖ መፍጠር ማለት እዛ ሰው ላይ ብቻም ሳይሆን ከመጣበት ማህበረሰብ የመጣበት ማህበረሰብ ተመልሶ ሲሄድ እዛ ማህበረሰብ ላይ ለውጥ መፍጠር ነው ብለን እናምናለን። በጠቅላላ የሎ ሙቭመንት ውስጥ ያለነው ቁጥር ወደ ሰላሳ ይጠጋል። ምክንያቱም ግራጁዌት አድርገው ወይም ተመርቀው ሲወጡ የሚያቆም ነገር አይደለም የሜንተርሺፕ ስራው ይቀጥላል። ታናናሾቻቸውን አንደኛ ዓመት ሁለተኛ ዓመት ተማሪዎችን ማማከር፣ መደገፍ፣ መርዳት፣ በሀሳብ መነጋገር፣ ማዋራት የሚቀጥል ነው የሚሆነው ግንዛቤ ማስጨበጥ ስራ። በተጨማሪም የምንሰራቸው የተለያዩ ስራዎች አሉ። ለምሳሌ በየዓመቱ ሴት ተማሪዎችን ለመርዳት ሴት ተማሪዎች ኢኮኖሚ ችግር ምክንያት ትምህርታቸውን እንዳያቋርጡ እኛ ምን ማድረግ እንችላለን? ዩኒቨርሲቲው የሚያደርገው የራሱ የሆነ ፕሮግራም ቢኖረውም እኛ ደግሞ ኃላፊነቱን ወስደን ሴት ተማሪዎች ትምህርታቸውን በኢኮኖሚ ምክንያት እንዳያቋርጡ ምን ማድረግ እንችላለን ብለን እራሳችንን ጠይቀን በየዓመቱ የፍቅረኛ ሞች ቀን ሲደርስ አበቦችን፣ ካርዶችን፣ ቸኮሌቶች፣ ከረሜላዎች፣ የተለያዩ ነገሮች አዲስ አበባ ከተማ ውስጥ በመሸጥ ሴት ተማሪዎችን እንረዳለን ማለት ነው። ለምሳሌ በዚህ ዓመት ወደ አራት መቶ ሰባት ሺህ ብር ሰብስበናል ማለት ነው። ይሄ ደግሞ ብዙ ሴት ተማሪዎችን ይረዳል ማለት ነው። እነኚህ ሴት ተማሪዎች መሰረታዊ ፍላጎታቸውን፣ የንጽህና መጠበቂያ ቁሳቁሶችን፣ የትምህርት መሳሪያዎችን እንኳን ለመግዛት የሚቸግራቸው ተማሪዎች ናቸው። በዚህም ምክንያት ትምህርታቸውን መከታተል ሲችሉ፣ ነገር ግን በኢኮኖሚ ምክንያት ብቻ ድሮፕ አውት ወይም ደግሞ ትምህርታቸውን አቋርጠው ይወጣሉ። ስለዚህ እነኝን ተማሪዎች እየረዳን ነው ማለት ነው። ከምንም በላይ የተማርኩት ነገር ቢኖር አሜሪካ ውስጥ ችግር ስለሌለ አይደለም፣ አሜሪካ ውስጥ የሚራብ ሰው ስለሌለ አይደለም፣ ወይም የፆታ እኩልነት ሙሉ በሙሉ ስለሰፈነ አይደለም አሜሪካ ትልቅ ወይም ደግሞ ታላቅ ሀገር የምትባለው ብዬ ያመንኩት። ነገር ግን ኃላፊነት የሚወስዱና ያን ነገር ለመቀየር የሚሰሩ በጣም ብዙ ሰዎች አሉ፣ ብዙ በጎ ፈቃደኞች አሉ፣ ብዙ ማህበረሰባቸውን ለማገልገል ቆርጠው የሚነሱ ሰዎች አሉ። ስለዚህ ይሄን ነገር በጣም ከአሜሪካ ተምር ያለው። ከሌሎቹ ፌሎዎች ጋር በተያያዘ በቃ ላይፍ ታይም የሆነ ጓደኝነት ወይም ደግሞ እስከ መጨረሻው የሚቀጥል ሀገራችንም ተመልሰን ስንሄድ የወንድማዊና የእህታዊ ግንኙነትን ያለን። አብዛኛው አፍሪካ ውስጥ ያሉ ችግሮች አንድ አይነት እንኳን ባይሆኑ አብዛኛዎቹ ሪሌት ማድረግ ወይም ማገናኘት የምትችላቸው ችግሮች ናቸው። ስለዚህ እንዴት አድርገን ነው ሶልቭ የምናረገው ወይም የምንፈታው ይሄንን ችግር? ምን ብናደርግ ነው ጥሩ የሚሆነው? እዚህ ጋ ያለው የትኛው ሀገር የምስራቅ አፍሪካ እና የምዕራብ አፍሪካ የትኛው ጋር ነው የሚገናኘው ችግራችን? የትኛው ጋ ነው የሚለያየው? እንዴት አድርገን እንፍታው? ከኔ የተሻለ ልምድ ያለው ሰው አለ? ከሱ ምን መማር እችላለሁ? ከኔ ቀድሞኝ ከሄደ መንገዱን ያውቀዋል ማለት ነው። ስለዚህ ከሱ መንገድ፣ ከሱ የስኬት ታሪክ ወይም ደግሞ ከሱ የወደቀበት ነገርም ካለ መማር እችላለሁ ማለት ነው። ራበናቢነኩማኒማኒና ጋቢና ቪኦኤ ኤኖክ ፈንቴን። መስተወት አረጋው ወደ ተከታዩ ዘገባችን እናልፋለን። የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ በሀምሳ ሺህ ብር ዋስትና ከእስር ተለቀዋል። ጽዮን ግርማ የእስር ቤት ቆይታቸው ምን እንደሚመስል ጠይቃቸዋለች። ኤልያስ ገብሩ ከሚያብራራበት ይጀምራል። ያው እስር ቤት መጀመሪያ ገርጂ ፖሊስ፣ ታዲያ ጣንት ሶስታችን ነጣጥለው ነበር ያሰሩን። ዳንኤል ብቻውን አንድ ክፍል ውስጥ አያ አንድ ክፍል ውስጥ ይሄ ደግሞ እስረኞች የነበሩበት አንድ ክፍል ሶስት ማረፊያ ቤቶች ነበሩ። ሶስታችን ለመናጠሰ የተፈለገ ነው። ሁለቱን ለብቻ እኔም ደግሞ ሰዎች ያሉበት ጋር የሚታሰር ነው። እሱን ከባድ ቦታ ነበር። ከዛ ሀያ አራትም በአንድ ክፍል ውስጥ በጣም ብዙ ሰው ነበር። አንድ በጠባብ ክፍል ውስጥ እስከ ሀምሳ ስድስት ሰው ሁሉ የሚደርስ አብረን የምታሰር ነበር። ያም ያው የሰው ብዛት አለ መኝታ መቼም፣ ያም ደግሞ ለጤና ችግር ያጋልጣል። እኔ በተለይ አፍንጫ ጨረሻውን ማሽተት እንኳን አይችልም። እዛ ከነበረው ችግር አኳያ ሕክምና ዝም ብሎ ፔን ኪለር ነው የሚሰጡሽ ያም እየከበደ እየከበደ መጥቶ አሁን ቶታሊ አፍንጫ ጥሩ መጥፎ ሽታ አያሸትም። ሪሳንም ተጽፎ ልኝ ከሁለት ወር በኋላ ነው መሄድ የቻልኩት ያው ሐኪሞች እንደነገሩኝ ከሆነ ውስጥ ላይ የበቀለ ስጋሱ ተቆርጦ መውጣት አለበት ብለው ያው ቀዶ ጥገና እንደሚያስፈልግ ነገረኛል የጨረር ህክምና ወይ ከሁለት አንዱ አስፈላጊ እንደሆነ ነግረውኛልና ህክምና ለማግኘት ችግር ነበር በቂ ህክምና የሚነበቡ ነገሮች መግባት አይችሉም። ጋዜጣ አይገባም ነበረ፣ መጽሐፍ አይገባም ነበረ። አንድ ሰው ሲታሰር ማግኘት የሚገባውን የሰብአዊ መብት እንኳን እንዳናገኝ የተደረገበት ሁኔታ አለ። ያው ቅንደን ከሄድን በኋላ ደግሞ እዛም ከባድ ጊዜ ነበር ነው ስለምና ከበተለ የተቃጠሉ በኋላ ከበድ ይላል። ግማሽ ቀን ነው የሚጠየቀው። እያንዳንድ እንቅስቃሴ በቃ በጥንቃቄ ነው ትብትር የሚደረግበት እና ዳንኤልም የነበርንበት ክፍል ሰማንያ ሴንቲሜትር ፍራሽ ላይ ለሁለት ነበር እንተኛ የነበረው። ኤልያስ በጣም አመሰግናለሁ። ዳንኤል ሽበሽም እንደጠቀስከው አብረው ነው የታሰረው እንደነገርከንም በአንድ ክፍሉ ውስጥ ነው የታሰራችሁት እና ዳንኤል ምን ይመስላል የእስር ቤት ቆይታ ብዙ ኢትዮጵያ ውስጥ ላለፉት ለሀያ ስድስት አመታት በርካታ ዜጎች ታስሯል በታሰሩ ቁጥር የሚደረስባቸውን ሰብአዊ መብት ወንጀሎችን ብዙ ጊዜ ተጽፈዋል ብዙ ነገር ተብሏል ብዙ ብዙ እጅግ ብዙ ነገር ተብሏል እና ያው አሁንም እንደቀጠለ ነው እንስራ እንብራ አተባብለን እዛው እያለን ነው የያዙ እና አያያዙ በጣም ንገርም ነው ወደ ስምንት ደህንነት አባላት ናቸው ሽብር የለበሱ ናቸው። መጥቶ የያዙን ስምንቱም ሽጉጥ ታጥቀዋል እና ጆሮ ግንዳችን ላይ ነበረ የደቀኑት። ግማሹ ከፊት ግማሹ ከጆሮ ግንድ ምናምን ደቀኑ ፊታችን ያስቀሩት ነው። ሻንጣ፣ ሞባይል እና ሌሎች ንብረቶችን አነሱ። ቀጥለዋሉን መኪናቸው ላይ ጫኑ። ከዛ አስቀድሞ ኤልያስን ነበረ የወሰዱት። ከዛ እኔን ደግሞ በሌላ መኪና ጭማ ወሰዱ እና ወደ ገርጂ ፖሊስ ጣቢያ ነበረ የተወሰዱ ነው። ገርጂ ፖሊስ ጣቢያ ማታ ክምሼ በኋላ ነው ያደረሱን እና እኔ ተከትዬ ሲገባ ኤልያስ ተፈተሾ ተፈጠሩ ሰው ወደ እስር ቤት እየገባ ነው ያገኘው እና ከዛ እሱንም ሰላም ብዬ የራሱን ፍተሻ ሲገባ እዛው ጋ ነው ደህንነት እንግዲህ በጣም የደበደበኝ፣ እዛ ፖሊሶች ባሉበት ማለት ነው። የፖሊስ መኮንኖች፣ ተረኛ መኮንኖች፣ የሺፍት ኃላፊዎች፣ ጥበቃ ላይ ያሉ ፖሊስ አባላት ባሉበት ነበረ ይዞኝ የሄደ ደህንነት የደበደበኝ። በዚህ ምክንያት አሁን ድራ ጆሮዬን ነው ውስጥ ታምቡሩ ተበጥሷል። ያው በሐኪም የተረጋገጠ ነገር ነው። ኦፕሬሽን ትደረጋለ ብሎኛል። ያው የነሱ አቅም ማለት ነው። እና በዚህ አይነት ሁኔታ ነው እንግዲህ የተያዝኩት። ከዛ ቦሌ ለሶስት ቀናት ፍራሽ እንዳይገባ፣ ትራስ እንዳይገባ፣ ምግብ እንዳይገባ ሁሉ የከለክልበት ሁኔታ ነበረ። በጣም አስቸጋሪ ጊዜ ጊዜ ነበር ያሳለፍ ነው ምረቱ የሚገርም ነገር። እኔ እንደገባው ወደ በሩ ሲገባ በሩ ላይ አንድ ጽሑፍ አንብዛይ ነበረና እና ምንድን ነው ጽሑፉ የሚለው ስለ አማራ ላይ የተጻፈ ነው ደርግ ሆይ ማረኝ ደርግ ሆይ ማረኝ የሚል ጽሑፍ ነበር። ብሎ ይሄ በ ይሄ እስር ቤት በጣም አስቸጋሪ እስር ቤት ሳይሆን አይቀርም ብዬ ሳስብ ነበረና በኋላ እንደተባለው እሱ ፖሊሶቹ መቱ አይደሉም ግን ያው ከውጭ የደህንነቱ ስብል የለበሱ ሰዎች ጫና ፖሊሶችን እንድንረብሻቸው ድርትን አለ ከኋላ። ዳንኤል፣ እስቲ በቅሊንጦ የነበረህን ቆይታ አጠር አድርገህ ንገረን። ቅሊንጦን ያው ከዚህ በፊትም አውቀዋለሁ እና ብዙ ሰዎችም ተቀይረዋል። ለነገሩ አንዳንድ የሚያውቁን ስራተኞች አሉ፣ የፖሊስ አባላት አሉ። እና ግን በጣም ከበፊቱ በፊት አልጋ ነበረን። አልጋ አሁን አውጥተዋል። አልጋ የለም። ሳ በጣም ተደራቢ አልጋ ላይ የሚተኛው ሰው በሙሉ ምረት ላይ ስለሚተኛ ሰማንያ ሳንቲሜትር ፍራሽ ላይ ነው ሁለት ሰው ተጣልቆ የሚተኛው አንዳንድ የስራ ቤተራ የሚተኛበት ሁኔታ አለ የተኛ ነው ሽንት ቤት ውስጥ ነው በጣም አስቸጋሪ ሁኔታ ነው ያጋጠመን በጣም በጣም በጣም ዳንኤል እንደጠቀስከው ከዚህ በፊትም ቅሊን ጦን አውቋለሁ ብለሃል እና አሁን ምንድን ነው ምክንያቱ አልጋ ወጥቶ ፍራሽ የሆነበትና ሰው በዛበት ከጣጥሎ ጋር በተያያዘ ነው አልጋ እስረኛ ጠግቧል ምናምን እንደምን ይመስለኛል የተባለው እንደዛ ነው የሰማሁት ስለ ጠገበ ያው ይቀጣ አይነት ነገር ነው እና እና ምንድን ነው አሁን አልጋው ሲወጣ አልጋ ተደራቢ በላይኛው አልጋ ላይ የሚተኛ ሰው በሙሉ ወደ ታች ወደ እንትን ነው የሚወርደው እንደገና አሁን ከዚህ ከኮማንድ ፖስት አዋጅ ጋር ከአስቸኳይ ጊዜ አዋጅ ጋር በተያያዘ እጅግ በርካታ እስረኞች በተለይ በተለይ በተ ከኦሮሚያ ክልልና ከአዲስ አበባ እጅግ በርካታ እስረኞች ናቸው። ወደዛ ወደ እስር ቤት የሚጎርፉትም በየቀኑ መአት እስረኛ ይገባል። ያ ነው እስረኛ ቦታ ጥበት እንድኖር ያደረገው። በተለይ በተረፈ ከጎንደር ከመተማ፣ ከድንሻ ምናምን አካባቢ የሚመጡ ከአማራ ክልል የሚመጡ በርካታ እስረኞች አሉ። እነዛ አይሰኞችም በየቀኑ ወደ እስር ቤት ወደ ቅልንጦ ይገባሉ። በዚህ ምክንያት ነው ለጥበቱ ምክንያት የሆነው። ወደ መጨረሻው ዘገባችን ስናልፍ በሊባኖስ ለስራ ሄደው ለአይምሮ በሽታ ለአካላዊ ጥቃት እና አንዳንዶች ደግሞ አስከፊ ወንጀል እስከ መፈጸም ያደረሳቸውን ሁኔታ አስመልክቶ በቤይሩት የሚኖሩ ወጣት ኢትዮጵያውያን በቆንስላ ጽህፈት ቤቱ ተሰብስበው ችግሩን ለመቅረፍ ተወያይተዋል። የኢትዮጵያ ቆንስላ ጽህፈት ቤት መሪ አምባሳደር ሃሊማ መሐመድና ሌሎች በጎ ፈቃደኞችም በተለይ ደግሞ ሰላም በኩረና አነጋግራ መስታወት አረጋው የሚከተለውን ስራ ፈላጊ ኢትዮጵያውያን በብዛት ከሚጓዙባቸው የአረብ ሀገራት መካከል ሊባኖስ አንዷ ናት። በመቶ ሺዎች የሚቆጠሩ ወጣቶች በስራ ላይ ተሰማርተዋል። ከአሰሪዎቻቸው ጋር በሚፈጠር አለመግባባትና በሚደርስባቸው ከባድ የአካልና የጾታ ጥቃት ምክንያት በአካል ጉዳትና በአእምሮ ሕመም የሚሰቃዩ ጥቂት የሚባሉም አይደሉም። በኢትዮጵያውያኑ ላይ የሚከሰቱትን ችግሮች በመጠኑም ቢሆን ለመቀነስ በበጎ ፈቃደኝነት የተሰባሰቡ የአምስት ቡድን አባላትና በሊባኖስ የኢትዮጵያ ቆንስላ ጽህፈት ቤት ባሳለፍነው እሁድ ለውይይት ተቀምጠው ነበር። የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ መሐመድ ችግሩን ከመሰረቱ በማብራራት ይጀምራሉ። ከጊዜ ወደ ጊዜ ወደ ሊባኖስ የሚመጡ የሰው ቁጥር የሌሎች አረብ ሀገራትም ተዘግቶ የዚህኛው ክፍት መሆን በአጠቃላይ ከሌሎች አካባቢ ያለውን ጫና ነው የተፈጠረው እና በየቀኑ ባለፈው አንች ችልሻለሁ ወደ ሁለት አውሮፕላኖች በየቀኑ የሚመጡት የእኛን ዜጎች ነው ይዘው የሚመጡት። የሚመጡት ከኢትዮጵያ በቱሪዝም ቪዛ ነው። ያው ከመንግስት ስለዘጋው ከዚህ ደግሞ የሌበር ቪዛ ነው ይሹ የሚደረግላቸው ሲገቡ ቪዛው ኦን ራይቫል የሌበር ቪዛ ነው። ከመጡ በኋላ አንደኛ፣ የሚመጡ ልጆች በትምህርት የገፉ ልጆች አይደሉም። ሁለተኛ፣ እድሜያቸው በጣም በጣም በጣም ለጋ ህጻናት ናቸው። ሶስተኛ፣ ስለሚመጡበት ሀገር ምንም አይነት ኢንፎርሜሽን የሌላቸው እና ዝግጅነት የሌላቸው። ፍካት ኢትዮጵያ በተለያዩ አረብ ሀገራት ያሉ ኢትዮጵያውያንን ለመርዳት የተቋቋመ የበጎ ፈቃድ ቡድን ነው። በቤሩት የፍካት ተወካይ ሰላም በኩረ በውይይቱ ላይ ተገኝታ ነበር። ህዝቡ ምንድን ነው የሚፈልገው? መብትና ግዴታው ምንድን ነው? ማወቅ ያለበት ነገር ምንድን ነው የሚለው የኤምባሲ ድክመት ምንድን ነው? እናንተ በቅርበት ስለምትከታተሉ እንድን መሻሻል አለበት መቀጠል አለበት እንዲሁም ደግሞ ግሩፕ የህብረተሰቡን ጥያቄ ነው እዚህ የገባው ከህብረተሰቡ ላይ የመጡትን ጥያቄዎች ነው የጠየቀው ያልተመለሱትን ጥያቄዎች ደግሞ ጥያቄው ነው የተቀመጡ ስለሆኑ ወደፊት እንዲሰሩበት ጠቆም አድርገናቸው አለፍ- አሁን እንደው ግድያው ቢቀነስም ራስ ማጥፋትም ሙሉ ለሙሉ ባይቀነስም ግን በብዛት እየተፈጠረ ያለ የግንዛቤ ጥረት ነው የግንዛቤ ጥረት አንድ ወር ሲመጡ አንዱ ሁለቱ የሆናቸው ልጆች በጣም አደጋ ሊወድቃሉ የመደብደብ የጾታ ትንኮሳ አይደርስባቸዋል። ያ ነገር ያለ ግንዛቤና ከዛ ሲሰሙት የሚመጡት የቤሩት ልዩነት ስላለው በራሳቸው ላይ ብዙ አይነት ነገሮችን ምዳለ እርምጃ ግን ለማዳሞቻቸው ላይ እና በራሳቸው ጥቃት ላይ ከበፊቱ በጣም ቀንሷል። ግን አሁንም ደግሞ ትኩረት ሊሰጠውና ሊሰራበት የሚገባው እንደ አዲስ ከሚመጡት በጣም በጣም ግንዛቤ ጥረት አለ። የግንዛቤ ጥረት በጣም ሊሰራበትና ትኩረት ሊሰጠ ይገባል። ይሄንም ጥያቄ ነው ያቀረብነው። ኢትዮጵያውያኑ የሊባኖስ መንግስት ከሚያውቃቸው ከመጀመሪያ አሰሪዎቻቸው ባለመስማማት ምክንያት ጥለው መውጣታቸው እና ህገወጥ መሆናቸው በህጋዊ መንገድ ችግሮቻቸውን ለመፍታት አስቸጋሪ እየሆነ እንደመጣ የቆንስላው ጽህፈት ቤት አምባሳደር ሀሊማ ይናገራሉ። በመጀመሪያ ደረጃ ችግሩ በህገ ወጥ መንገድ ልጆቹ ስለሚመጡ አንደኛ ቆንስላ ጀኔራል አያውቃቸውም ክራይሲስ ብቻ ነው ማኔጅ የሚያደርገው። ታሞ ሲመጡ ያመጧቸው ልጆች ኃላፊነት መውሰድ ሲያቅታቸው፣ እና በራችን ላይ አምጥቶ ሲወረውሯቸው፣ ሆስፒታል ላይ እየተዋቸው፣ በገንዘብ መክፈል ሲያቅታቸው እንደዚህ ብዙ ነገሮች አሉ። ብዙ ነገሮች እና እሱም ነው እኛ ለማስተካከል ስናደርግ የነበረውን ነው። በስተ መጨረሻ ላይ ግን ይሄ ነገር በዚህ መንፈስ መቀጠል የለበትም ይህን ጉዳይ የህዝብ ጉዳይ ማድረግ ይኖርብናል የሚል ነገር ተነስቶ ከህብረተሰቡ ጋር ሰፊ ውይይት አደረግ እና ህብረተሰቡ፣ እዚህ ሀገር ያሉ ዜጎቻችን ይሄንን ሀሳብ ተቀብሎት በዚሁ ሀሳብ ላይ ውይይት አድርገን ኢትዮጵያኖቹ የሚበዙበት አካባቢ ላይ በየአካባቢው እየወረን ማለት ነው ዜጎቻችን የምናገኝበት ጋር ያነጋገርን በተወሰነ ደረጃ አስተሳሰብ ለውጥ እንዲመጣ ሆስፒታሎች ላይ ሄዶ እንዲገበኙ እንደገና፣ ማረፊያ ቤቶች ማረፊያ ቤት አለን እኛ። በዚህ የታመሙ መዛ የሌላቸው የሚረዳቸው የሌላቸው ልጆች የኢትዮጵያ ኮሚኒቲ ከቆንስላ ጀኔራል ጋር ተባብሮ የሚረዳበት ሁኔታ ስላለ ያንንም የአመለካከት ለውጥ ሊያመጣ እንዲችል ህብረተሰቡ የማስተማር ይሄ ነው ስናደርግ የነበረው። በዚህ ዓመት አጋማሽ ከኢትዮጵያ ውጭ ጉዳይ ሚኒስትር ልዑካን ቡድን የስራ ስምምነትና የዜጎችን መብትና ግዴታን በማስጠበቅ ዙሪያ ከሊባኖስ ባለስልጣናት ጋር መክሮ ነበር። ስምምነቱ በሂደት ላይ እንዳለ አምባሳደር ሀሊማ ገልጸውልናል። በዚህ እነዚህ መኖሪያ ፍቃድ የሌላቸው ሰዎች ያለመኖሪያ ፍቃድ ወደ ሀገሪሽ መጓጓዝ የማችበት ሁኔታ ነው ያለውና እነኚህ ወደ ሀገራቸው ሊሳፈሩ እንዲችሉ በማስ ነው ሁለተኛው ጥያቄ የቀረበው ይህንም ተቀብለውታል። ግን ባለፈው አንድ ወር ከመቶ ሰላሳ እስከ መቶ አርባ አሁን ልጆች ወደ ሀገራቸው ተሳፈዋል። አሁንም በጣም የተመዘገቡ ብዙ ቁጥር ያላቸው ልጆች ተነስበው ወደ ሀገራቸው ሊሄዱ የሚችሉበት ሁኔታ እሱን እየተነጋገርን ያለ ነው። ይሄ ሁለተኛው ነው። መንግስት ዴሊጌሽን ከላከ በኋላ እየተፈጠረ ያለ መልካም ነገር ማለት ነው። በሶስተኛ ቅድም እንዳነሳሁልሽ በሁለት ሀገር በሚፈራረሙ ሀገራት በተወሰነ ደረጃ የሚዝ ነገር ያለው ቢሆንም ትልቁና ትልቁ ነገር በሀገሪቱ ውስጥ እንዴት ነው ነው ይሄ ነገር ስለ ሰው ሂማን ራይት የሰው ልጅ መብት እንዴት ነው? የአይሎ አባል ናቸው አባል ሀገር ናቸው ያንን የሌሎች የዩኤንንም ዓለም አቀፍ ህጎችንም ተቀብሎ በዚሁ መሰረት ያንን ተግባራዊ ማድረግ ላይ እጥረት አለ። በጣም በጣም ከፍተኛ እጥረት አለ። ከጥቂት ወራት በፊት አሰሪዎቻቸውን ገድለዋል በሚል የታሰሩ ሁለት እንስት ኢትዮጵያውያን ጉዳይ ከምን ደረሰ ስንል በመጨረሻ አምባሳደር ሀሊማን ጠይቀን ነበር። ፍርድ ቤት ቀርበዋል እና ፍርድ ቤት በቀረቡ ቁጥር እንሄዳለን። የፍርዳቸውን ሊያቀል የሚችሉ ስራዎችንም ለመስራት እንሞክራለን እና በሁለቱም ልጆች ላይ ለፍርድ ቀርበዋል። ሁለት ጊዜ ሄደናል። አሁን በቀጠሮ ላይ ናቸው አሉ። ከኢትዮጵያ ቆንስላ ጽሕፈት ቤት ባገኘነው መረጃ መሰረት ከሶስት መቶ ሀምሳ ሺህ በላይ የሚሆኑ ኢትዮጵያውያን በሊባኖስ በተለያዩ ከተሞች በስራ ላይ ተሰማርተዋል። ከግማሽ በላይ የሚሆኑት ከመጀመሪያ አሰሪዎቻቸው ጋር ባለመስማማት ምክንያት በህገወጥ መንገድ በስራ ላይ የተሰማሩ ናቸው። چ دررسال ملکم کم.